በዓለም የገበያ ስርዓት በአግባቡ የተደራጀ የምጣኔ ስርዓት እንዲሁም ሰላምና መረጋጋት ወሳኝ ናቸው። በተለይ የዓለማችን ሁለት ነጥብ አምስት ቢሊዮን ህዝብ በሚኖርባቸው ድሃ ሀገሮች የገበያ ስርዓትና የፖለቲካ አለመረጋጋት ነጋዴዎችና ባለሀብቶችን ያሸሻሉ። መንግስታዊና የግል ዘርፍ ባለሙያዎች ይህን ችግር እንዴት በጋራ ሊያሻሽሉት እንደሚችሉ ባለፈው ሳምንት በዋሽንግተን ዲሲ በተካሄደው የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ውይይት ተደርጎበታል። ንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር ውይይቱን ተከታትሎ ነበርና የሚከተለውን ዘግቧል። ባለፈው ሳምንት የዓለም ባንክና የዓለም የገንዘብ ድርጅት አይኤምኤፍ አመታዊ ጉባኤዎች ውይይት ከተካሄደባቸው አንዱ ጉዳይ አስቸጋሪ በሆኑ ገበያዎችና ሀገሮች ስራ ለመፍጠር፣ ገቢን ለማሻሻል ለማሻሻልና የብድር አገልግሎቶችን ለማስፋፋት የግሉ ዘርፍ ምን አይነት ሚና ሊጫወት ይችላል፣ የመንግስትስ ኃላፊነት ምንድን ምንድነው? በሚል ውይይት ተካሂዶበታል። በጣም ወሳኝና ብዙ ፈተናዎች ያሉበት ነው። በቅድሚያ የመሰረተ ልማት ክፍተት አለ። የንግድ ስራን የሚያመቻቹ ተቋሞች ደካማ ናቸው። ቁጥጥር ለማድረግ ያለው ብቃትም እንዲሁ። መንግስታት በእነዚህ የልማት ዘርፎች ተገቢ የሆኑ መዋቅራዊ ለውጦችን ለማድረግ ፍላጎታቸው አነስተኛ ሆኖ እናገኘዋለን። የሲኤስአይኤስ የአፍሪካ ክፍል መሪ ጄኒፈር ኩክ፣ እንደ ኢትዮጵያ ባሉ የአፍሪካ ሀገሮች ያሉ ክፍተቶችን ለመሙላት ሊወሰዱ የሚገቧቸው እርምጃዎችና ከሌሎች አጋሮች የሚያስፈልጓቸው እገዛዎች ምን እንደሆኑ ሲያብራሩ የተወሳሰቡ የኢንቨስትመንት ስምምነቶችን ለማስተዳደር የሚያስችላቸው አቅም መገንባት ያሻል። የተቋማት ግንባታ እዚህ ላይ ወሳኝ እርምጃ ይሆናል። ሌላኛው በአፍሪካ ያሉ መካከለኛ መካከለኛና አነስተኛ የንግድ ተቋማት እንዲንቀሳቀሱ ማበረታታትና እድገታቸውን ማመቻቸት ነው። ሀጉዊ ባኬኮሎ በስደት ለአስርት ዓመታት ስትኖር ህልሟ ህልሟ በሀገሯ ኮንጎ የስልክ አገልግሎት የሚሰጥ ድርጅት መመስረት ነበር። የተለያዩ ኩባንያዎች ለሽያጭና ደንበኛ አገልግሎት በስልክ የሚሰጧቸው ምላሾች የሚበዙት ከህንድ እና ከሌሎች እስያ ሀገሮች ነው። ሀጉዌና ባልደረባዋ አኒ ይህንን አገልግሎት ለምን በኮንጎ መሰረቱን አድርገን አናስፋፋውም ሲሉ ስራ ጀመሩ። አኒና እኔ በውጭ አገር በትምህርት ስራ ላይ ሳለን ለምን ወደ ኮንጎ ሄደን ስራ እንጀምርም አለን። በወቅቱ አኒ በቴሌኮሚኒኬሽን ትሰራ ነበር። እኔ ደግሞ በስልክ የደንበኛ አገልግሎት የሚሰጥ ድርጅት ውስጥ እየሰራው ነበር። በኮንጎ ደንበኞችን በስልክ የማስተናገድ አገልግሎትን በማስተዳደር ረገድ ክፍተት እንደነበር በማወቃችንም ቀጠልንበት። ስራውን ለመጀመር የሚያስፈልጉ በርካታ የአስተዳደር የገንዘብና የቴክኖሎጂ ውጣውረዶች ካለፉ በኋላ በአፍሪካ ዙሪያ አዳዲስና መካከለኛ እንደዚሁም አነስተኛ የንግድ ድርጅቶች ከሚገጥሟቸው ፈተናዎች አንዱና ወሳኙ ብድር አለማግኘት እነሱንም ገጠማቸው። የብድር አገልግሎቱ ሲገኝም ብዙ ቅድመ ሁኔታዎችና ውጣ ውረዶች ነበሩበት። ባንኩ የጠየቅነውን ገንዘብ አልሰጠንም ነበር። ብድሩን የመክፈያ የችሮታም ጊዜ አልነበረውም። ግን ገንዘቡ ያስፈልገን ስለነበር ተበደርን። ከዚያም የዓለም አቀፍ እገዛ ካኤፍሲ አገኘንና ስራውን አስፋፍተን ቀጠልን። እንደ ሀጉዌና አኒ ያሉ አዳዲስ የንግድ ድርጅቶች በአፍሪካ ዙሪያ ስራ ለመፍጠርና ትርፋማ ለመሆን በሀሳቡና በንግዱ ተስማምተው ገንዘብ የሚያበድሩ ተቋማት፣ ግለሰቦች መዋለ ንዋይ ሲያፈሱባቸው ነው። አፍሪካ በየአመቱ ከአስር ሚሊዮን በላይ ስራዎችን ለሚመጡት አስርት ዓመታት መፍጠር ይጠበቅባታል። ለዚህ ግብ መሳካት የግሉ ዘርፍ ግንባር ቀደም ነው።